የኢንተርኔት አገልግሎት የተዘጋው የተፈታኝ ተማሪዎችን ጥቅም ለመጠበቅ ነው ሲል የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት አስታውቋል። እርምጃውን በትክክል የሚያስብ ዜጋና ተጠያቂነት ያለው መንግስት የሚያደርገው ነው ብለዋል የጽህፈት ቤቱ ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ዛሬ አዲስ አበባ ላይ ለውጭ መገናኛ ብዙሀን ጋዜጠኞች መግለጫ ሲሰጡ በአገሪቱ አንዳንድ አካባቢዎች የተከሰተውን ድርቅ መንግስት ሊቋቋመው እንደሚችልም ዶክተር ነገሪ ከዚሁ ጋር አክለው ተናግረዋል። ሳውዲ አረቢያ የሚገኙ ኢትዮጵያውያን ፍልሰተኛ ሰራተኞች እየተመለሱ እንደሆኑም ገልጠዋል። መለስካቸው አማሃ በጋዜጣዊ መግለጫው ላይ ተገኝቶ ነበር፣ ይህን ልኳል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ዛሬ አመሻሹ ላይ ለውጭ ጋዜጠኞች የተሰጡት ጋዜጣዊ መግለጫ ከተነሱት ጉዳዮች አንዱ ካለፈው ሳምንት ማክሰኞ ጀምሮ የተቋረጠው የኢንተርኔት አገልግሎት ነው። ሚኒስትሩ እንዳሉት የኢንተርኔት አገልግሎቱ ሙሉ ለሙሉ እንዲዘጋ የተደረገው ለሁለት ወይም ለሶስት ቀናት ብቻ ነው። ይህም ያተኮረው በማህበራዊ መገናኛ ብዙኃን ላይ ብቻ እንደነበረም ያስረዳሉ። ዛሬ የኢንተርኔት አገልግሎት በከፊል እንዳለ የተናገሩት ሚኒስትሩ እርምጃ የተወሰደው ለአንድ ዋና ዓላማ ብቻ ነው ይላሉ። ሶሻል ሚዲያ ሞባይል ሞባይል ዴታ ይለውት ዛሬ በእጅ ስልካችሁ ማህበራዊ ሚዲያን ላታገኙ ትችላላችሁ። ምክንያቱም የሞባይል ዳታ ተቆልፎበታል ወይም ተዘግቷል። በቢሮአችሁ ግን የኢንተርኔት አገልግሎት ማግኘት ትችላላችሁ። እኔ ግን ከራሴ ቢሮ ኢንተርኔት እጠቀም ነበር፣ ሌሎችም ሲገለገሉ ነበር። ይህ ምንም የሚያጠያይቅ አይደለም። ምናልባት ለሶስት ቀናት የአስረኛ ክፍል ፈተና ሲሰጥ በነበረባቸው ቀናት ሊሆን ይችላል። የሚፈጠረውን ችግር እንገነዘባለን። ይህን ያደረግነው ግን ፈልገን አይደለም። የተማሪዎቻችንን ጥቅም መጠበቅ አለብን። ይህንን ደግሞ በትክክል የሚያስብ ዜጋና ተጠያቂነቱን የሚያከብር መንግስት የሚሰራው ነው። ዶክተር ነገሪ ሌንጮ በመግለጫቸው ሌላው ያተኮሩበት ጉዳይ በሀገሪቱ ምስራቃዊና ደቡብ ምስራቃዊ አካባቢዎችን ባጠቃው ድርቅ ላይ ነበረ። የድርቁ ሁኔታ አሁንም እንደተለወጠ የተናገሩት ዶክተር ነገሪ አካባቢዎቹ ዝናብ እያገኙ መሆናቸውንና በአንዳንድ ስፍራዎችም ጎርፍ ችግር እንደፈጠረ ገልጸዋል ን ያህል ድጋፍ ከውጭ አልተገኝም፣ ያሉት ሚኒስትር ይሁን እና ድጋፋቸውን ለሰጡን የዓለም አቀፍ ማህበረሰብ አባላት ምስጋናችንን ግን ገልጽ እንወዳለን ብለዋል። ቀውሱን ለመቋቋም ግን መንግስት በቂ ዝግጅት አድርገዋል ይላሉ። መንግስት ቀውሱ ሊያስከትል የሚችለውን ጉዳት ገምግሞ አስፈላጊውን ዝግጅት አድርጓል። ስለሆነም ወደፊትም ቢሆን አስፈላጊ ሆኖ ከተገኘ ከዚህ ቀደም እንዳደረገው ሁሉ ተጨማሪ ገንዘብም ሊመደብ ይችላል። ምግብን በተመለከተ በቂ ማከማቻ አለን። ሌሎች የዓለም አቀፍ ማህበረሰብ አባላት የሚሰጡትን ድጋፍ አሁንም እናበረታታለን፣ እናመሰግናለን። መንግሥት ከፍተኛ ትኩረት ሰጥቶ በአሁኑ ወቅት ከሚያከናውናቸው ጉዳዮች መካከል በሳውዲ አረቢያ ሕጋዊ ፈቃድ ሳያገኙ የሚኖሩ ኢትዮጵያውያንን ወደ የሚደረገውን ጥረት ነው። በአሁኑ ጊዜ በየቀኑ አንድ ሺ ኢትዮጵያውያን ወደ ሀገራቸው ለመመለስ እየተመዘገቡ መሆናቸውን አስታውሰው ሀምሳ ሺ ኢትዮጵያውያን የጉዞ ሰነዳቸውን ይዘዋል ብለዋል። ከእነዚህ መካከልም ወደ ሀገራቸው የተመለሱ አሉ። ዶክተር ነበር ወንጮ ይፋ ላደረጉት ከእነዚህ መካከል ወደ ሰባ አራት ነጥብ አራት ከመቶ የሚሆኑት ሴቶችና ህጻናት ናቸው። ከመካከላቸው ደግሞ ከ20 ሺህ በላይ የሚሆኑ ኢትዮጵያውያን ከሳዑዲ አረቢያ ወደ አገራቸው በደህና ተመልሰዋል። መንግስት እነዚህ ፍልሰተኛ ሰራተኞች በደህና እንዲመለሱ ለመርዳት ብዙ እየሰራ ቆይቷል። ሚኒስትሩ ከጋዜጠኞች የቀረቡ ሌሎች ጥያቄዎችም ምን ላይ ሰጥተዋል መለስታቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ လာပါ